The voice of a የቴክሳሱ ዳላስ ከተማ ላይ የተዘጋጀው የዘንድሮው ሰላሳ አምስተኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ስነ ስርዓት ከጥቂት ሰዓታት በኋላ ይጀመራል። ቀደም ሲል እንደሰማችሁት አዲሱ አበበ እዚያው ነው ያለው። እስካሁን ሁለት ግጥሚያዎች ተካሄደዋል። ቺካጎ ካልጋሪን፣ ሳንዲያጎ ላስ ቬጋስን ሁለት ለዜሮ ያሸነፉበት። ሌሎች ቀሪ አምስት ግጥሚያዎች ይደረጋሉ። የመክፈቻው በዓል ወደ 12 ሰዓት ገደማ ነው የሚካሄደው። በኢትዮጵያ ሰዓት አቆጣጠር ሌሊት ሰባት ስምንት ሰዓት ገደማ ይሆናል። የመጨረሻው መዝጊያው ላይ ዛሬ በዓሉ መክፈቻ ላይ ጨዋታቸውን የሚያደርጉት የመዝጋ ጨዋታ መሆኑ ነው። ለእለቱ ከአስተናጋጆቹ አንዱ የሆነው ኢትዮ ዳላስ ከሲያትል ባሮ ጋር የሚያደርጉት ነው። የክብር እንግዶች ዘንድሮ ሶስት ናቸው። ሻምበል አየለ መሐመድ ቦክሰኛው፣ እስክንድር ነጋ ጦማሪው እንዲሁም ደግሞ አቶ አባይነ ደስታ የብሔራዊ ቡድን አሰልጣኝ የነበሩት የመካከለኛው ምስራቅ ዋንጫ ነው ኢትዮጵያ ቡድን ሲያገኝ ያሰለጠኑት እሳቸው መሆናቸው ይታወቃል። ዘንድሮ ከሌላው ጊዜ የበለጠ ቁጥር ያለው ህዝብ ወደ ዳላስ እንደሚመጣ ይጠበቃል። ለምን የወቅቱን ሁኔታ ኢትዮጵያውያን ተገናኝተው የሚያወሩት እንዲህ አይነቱ ስብስብ ላይ ነው። ዘንድሮ ደግሞ ለጭውውት ለውይይት አመቺ ወቅት ነው ያለው ኢትዮጵያ ውስጥ እና ያን ያን በተመለከተ የሰው ቁጥር በጣም ብዙ ነው። ትናንትና እንኳን በዋዜማው እጅግ በርካታ ህዝብ ነበር የዳላስ ከተማን ያጨናነቀው እና የደመቀ ጨዋታ የደመቀ በዓል ይኖራል ብዬ ተስፋ አረጋለሁ። ለማንኛውም ነገ ዘርዘር ያለ የበዓሉን አከፋፈት እና ምን ምን እንደተካሄደ በሰኞ ስፖርት ፕሮግራም ለማቅረብ ሞክራለሁ። አዲሱ አበበ ነኝ። eric adams dallas texas